የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የረቡዕ ምሽት መጋቢት አንድ 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። እንግዲህ የታሰሩትንም ፍርድ ቤት ሲለቃቸው ዝም ብሎ የፖሊስ አብረ ማፍገን ይሄ ማስረጃ ያለበት ጉዳይ ነው። ስድስተኛው ሀገራዊ ምርጫ ከመካሄዱ በፊት የፖለቲካ ውይይትና ሀገራዊ መግባባት ያስፈልጋል ሲል የኦሮሞ ነጻነት ግንባር አስታውቋል። ይህን የሚመለከት ዘገባ ይኖረናል። አሜሪካ ለኮቪድ-19 የኢኮኖሚ ድጎማ ለማድረግ እያሳለፈች ያለችውን ረቂቅ ሕግ የሚመለከቱ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ አድማጮች በድጋሚ እንደምናምሻቸዋል ከቱኒዚያ በሁለት ጀልባዎች ተሳፍረው ሜዲትራኒያን ባህርን ለማቋረጥ ከሞከሩ ስደተኞች መካከል ጀልባዎቹ ሰጥመው ቢያንስ ሰላሳ ዘጠኙ መሞታቸው ተዘገበ ባህሩን አቋርጠው ጣሊያን ላምፔዱሳ ደሴት ለመድረስ ከተሳፈሩት መካከል አንድ መቶ ስድሳ አምስቱ ስደተኞች የቱኒዚያ የጠረፍ ጥበቃ ኃይሎች ደርሰው እንዳወጧቸው የሀገሪቱ የመከላከያ ሚኒስቴር አስታውቋል በሌላ ዜና የዓለም ሀገሮች በኮቪድ-19 ሳቢያ ከደረሰባቸው ጉዳት ቀስ በቀስ እያ የተደጋጋሙ በመሆናቸው በዚህ የአውሮፓውያን 2021 ዓ ም የዓለም ኢኮኖሚ ጠቀም ያለ እድገት ያሳያል ሲል የአውሮፓ ትብብርና ልማት ድርጅት ተነበየ። ጽህፈት ቤቱ ፓሪስ የሆነው ድርጅቱ ዛሬ ባወጣው መግለጫ የዓለም ኢኮኖሚ ቀደም ብሎ በታሳስር ላይ እንደተተነበየው በአራት ነጥብ ሁለት ከመቶ ሳይሆን በአምስት ነጥብ ስድስት ከመቶ እንደሚያደርግ አስታውቋል። ለዚህ የተሻሻለ ትንበያ መሰረት ያደረገውም በዓለም ዙሪያ የኮቪድ-19 ክትባት እየተሰጠ መሆኑንና በዩናይትድ ስቴትስ የቀረበውን የ1.9 ትሪሊየን ዶላር የኮቪድ-19 ማገገሚያ ድጋፍ ወጪ መሆኑን አስታውቋል። የዩናይትድ ስቴትሱ የኮቪድ-19 ማገገሚያ እቅድ የዓለም ኢኮኖሚን በአንድ ከመቶ ከፍ ያደርገዋል ሲልም ጠቁሟል። ሆኖም የኮቪድ ክትባት ሂደት የተፋጠነ አለመሆኑና አዳዲስ የቫይረስ ዝርያዎች ብቅ ማለታቸው በኢኮኖሚዎች ማንሰራራት ላይ ከበድ ያለ አደጋ መደቀናቸው እንደማይቀር ድርጅቱ ሳያስጠነቅቅ አላለፈም። የጃፓን መንግስት ወጪውን የቶኪዮ የበጋ ኦሎምፒክስና የአካል ጉዳተኞች ፓራ ኦሎምፒክስ ውድድርን ለመመልከት የሚፈልጉ የውጭ ሀገር ሰዎች ወደ ሀገሪቱ እንዲገቡ ፈቃድ ላለመስጠት መወሰኑን የሀገሪቱ ኪዮዶ የዜና አውታር ዘገበ። ስማቸው ያልተገለጸው ባለስልጣንን ጠቅሶ ኪዮዶ ባወጣው ዘገባ የኮቪድ-19 ጉዳይ ህዝቡን እያሳሰበ በመሆኑና በብዙ ሀገራቶች አዲስ አይነት የኮሮና ቫይረስ ዝርያዎች እየተከሰቱ በመሆናቸው የውጭ ሀገር ተጓዦችን ለመከልከል ውሳኔ ላይ ተደርሷል ብሏል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ከአሜሪካ ድምፅ ዋሽንግተን ዲሲ የደን ገረመው። ይህንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም በስልክ ቁጥራችን ፕላስ 1202227 ስ379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችንን እንለፍ። ስድስተኛው ሀገራዊ ምርጫ ከመካሄዱ በፊት የፖለቲካ ውይይትና ሀገራዊ መግባባት ያስፈልጋል ሲል የኦሮሞ ነፃነት ግንባር አስታወቀ። ሀገር በመምራት ላይ ያለው ፓርቲ የፖለቲካ ምህዳሩን አጥብቦ ምርጫ ለማካሄድ በመዘጋጀቱ በምርጫው ለመሳተፍ እንቅፋት ፈጥሮብኛል ሲል ገልጿል። መንግስት በበኩሉ ኦነግ እያቀረበ ያለው ክስ መንግስትን የሚመለከት ሳይሆን የገዛ ፓርቲው የውስጥ ችግር ነው ሲል ምላሽ ሰጥቷል። ዝርዝሩን የተከታተለችው ፀሐይ ዳምጠው ናት። ቀጥሎ ይቀርባል። የፊታችን ግንቦት በሚካሄደው ሀገራዊ ምርጫ ላይ ለመሳተፍ እንዳልችል ችግሮች ገጥሞኛል ሲል የኦሮሞ ነጻነት ግንባር ኦነግ አመለከተ። የኦነግ ሊቀመንበር አቶ ዳውድ ኢብሳ ለአሜሪካ ድምጽ በሰጡት አስተያየት ምርጫ ሂደት ሆኖ ሳለ ለምርጫ አስፈላጊውን ዝግጅት እንዳናደርግ ግን መንግስት ጫና አድርጎብናል ብለዋል። አስተያየት ምርጫ ማለት እንዲሁ ተነስቶ የምርጫ ካርዶች ሳጥን ውስጥ መክተት አይደለም። ሂደት አለው። ይህ ሂደት ለሁሉም እኩል ክብትና ነጻና ዲሞክራሲያዊ ሆን እንቅስቃሴ መኖር አለበት። ይህን በዚህ ሂደት ውስጥ እኩል ዝግጅት መኖር አለበት። እነዚህ ዝግጅቶችና እንትኖች በሙሉ በእኛ ላይ በመንግስት መዋቅሮች ተዘግተውብናል። በሀጫሉ ግድያ ተሳቦ ትልቅ ዘመቻ ኦሮሚያ ውስጥ ተደርጎ በየቦታው አባሎቻችንና የአመራር አባሎች በብዛት ታሰሩ። እንደዚህ የታሰሩትንም ፍርድ ቤት ሲለቃቸው ዝም ብሎ የፖሊስ ጣቢያ ማበር ይሄ ማስረጃ ያለበት ጉዳይ ነው። አብዲ ረጋሳ የድርጅቱ የ ስራ አስፈጻሚ ኮሚቴ አባል ከአመት በፊት ነው የታሰረው። አራት አምስት ጊዜ ፍርድ ቤት ለቅቀው አሁን በሰበቡ ነው እዛ እስር ቤት እንዲቆይ ተደርጎ ያለው። ሚካኤል ቦረን እንደዚሁም የድርጅት ስራ አስፈጻሚ አባል ነው። እሱ ፖሊስ ነጻ ለቆት እዚህ በላል ፖሊስ ጣቢያ ታጉሮ ያለ ነው። እሱም ወደ ስድስተኛ ወር ሰባተኛ ወር ውስጥ ነው ያለው ከነሳ እያና የማዕከላዊ ኮሚቴ አባል ነው። ከእሱ ጋር እንደዚሁ ፍርድ ቤት ለቆት እዛ ያለ ነው። በመቺስ ቶለታ የሚባል በደል ያለ ማዕከላዊ ኮሚቴ አባል ነው። ስድስት ወር በላይ መሆን እዛ ፖሊስ ጣቢያ ያለው እስካ ድረስ ፍርድ ቤት አልቀረበም። እንደዚህ አይነት ቁጥሮች ብዙ ናቸው። እነዚህም በሙሉ እየተከታትለን ለመንግስት አቤት አቀርበዋል፣ ግን ምንም ሊሻሻል አልቻለም። አቶ ዳውድ አክለው በአዲስ አበባ ከተማ ጉልሌ ክፍለ ከተማ የሚገኘው ጽህፈት ቤታቸውን ጨምሮ በመላው ኦሮሚያ ያሉ የኦነግ ጽህፈት ቤቶች ተዘግቷል ስሉ ገልጿል። የተዘጉ ጽህፈት ቤቶች በሙሉ ነው ማለት ይቻላል። አንደኛ እዚህ ዋነኛው ጽህፈት ቤታችን እኔ በፖሊስ ኃይል ተገድጄ የወጣሁበትና ፖሊስ እስካሁን ድረስ በር ላይ ቆሞ በር ላይ ዋዲያ ተክሎ የሚጠብቀው ጽህፈት ቤቱ የኛ አባሎች እንዳይገቡበት። ይሄ በምርጫ ቦርድም ዘንድ በማመልከቻው በተደጋጋሚ የተገባበት ነው። ምርጫ ቦርድ በኩል በመንግስት የሚያውቀው ነው። እስካሁን ድረስ ከፍት ብሎ ካለ ቢሮ ነው ያለ ነው ማለት ነው። በዋነኛው ቢሮችን በብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ኃላፊ ዶክተር አለሙ ስሜ የታሰሩ የኦነግ አመራሮችና ተዘግቷል የተባሉት የኦነግ ጽፈት ቤቶችን አስመልክቶ ለቀረበላቸው ጥያቄዎች ተከታዩን መልስ ሰጥቷል። ቤቱን ራሳቸው ተካሰው ነው። ሁለት ቦታ ነው፣ ሶስት ቦታ ተሰነጣጥቀዋል። እና ከእነዚህ ከስንጥጥቆቹ አንድ ሄዶ ለፖሊስ አመለከተ፣ ቢሮ ይከበርልን። ከስልጣን ያቆምነው ቡድን ምናምን፣ አንዱ ከስልጣን ተጋግደዋል እ የተከፋፈሉ ቡድኖች አንዱ አንዱን ከስልጣን አግደዋል። የትኛቸው ሄዶ ፖሊስ ጋር እንዳመለክቱ ፖሊስ ይጠየቅ። አመልክተው ነው ፖሊስ። በማመልከቻው መሰረት ነው ቢሮው ንብረት እንዳይጠፋ ፋይል እንዳይ እንዳይሰረቅ በቁጥጥር ስራ ያዋለው ይሄ ነው ያለው። በእነሱ ክስ መሰረት ነው። ማንም ደጁ ፓርቲ ወይ ሌላ አካል አልሄደም። ይሄንን ያወቁት ራሴ ምርጫ ቦርድ ይሄ ጥያቄ ቀርቦ ምርጫ ቦርድ ቦርድ ሰብሳቢያ ክብርት ወጀሪ ፖቲካ የሚነቅሳ በሰጠችው መልስ ነው ይሄ ያወቁት። ይሄ ነው የቢሮ ጉዳይ በተመለከተ የስራ አሰጣ። የሚታሰር ምን ይታሰር? የሚታሰር ወንጀለኛ ወይ ደግሞ በወንጀል የተጠረጠረ ሁሉ ይጠየቃል። በህግን ስከማቦደር ያለ ጥፋት የተጠየቀ ካለ ይሄን ማረጋገጥ ይቻላል። እኔ አሁን ዝርዝር ውስጥ ገብቼ ከየኔ ስራ ስላልሆነ የኔ ስራ ፖሊስነት ስላልሆነ የኔ ስራ አቃቢ ሕግነት ስላልሆነ አሁን ስማቸውን የጠራሻቸው አላውቃቸውምም በአካልም አላውቃቸውም የታሰሩበትን ጉዳይም አላውቅም። ይሄ ፖሊስ ነው የሚያውቅ። የማይሆን መላመት ፍርድ ቤት ለቆ ፖሊስ አስር የሚባለው በሬ የወለደ ውሸት ነው የሚሆን። ምክንያቱም ስልጣኑ ፍርድ ቤት ነው ያለው ፍርድ ቤት የወሰነው ውሳኔ ስራ ላይ ማዋል ሲያክተው ስራ ላይ ያላዋለውን አካል የመጠየቅ ከማሰር የመጠየቅ ስልጣን አለ። ይህ ባለበት ሁኔታ እከሌ ፈቶ እከሌ አልለቀቀም የሚለው ማለት ውሸት ነው። ኃላፊው አክሎ የኦነግ ችግር የመንግስት ሳይሆን የፓርቲው የራሱ የውስጥ ችግር ነው ብለዋል። በእኛ እምነት ዋናው ችግር የውስጥ ችግሩ ነው እንደሚታወቀው ኦነግ ለሁለት ተከፍሎ እየተተራማመሰ ነው ያለው፣ እየተካሰሰ ነው ያለው። አንዱ ዋናው ችግር ይሄ የውስጥ ችግር ነው። ይሄ የውስጥ ችግሩን ሳይፈታ ምናልባት ይሄንን መፍታት ስላልቻለ እና የውስጥ ችግሩን ለመፍታት ፈቃደኛ ስላልሆነ እና አቅጣጫ ለማስቀየር ይመስለኛል የመንግስትና የገዢው ፓርቲውን ስም የሚያነሱት እንጂ ለራሱ ውስጡ እየተተራመሰ ነው ያለው። የኦሮሞ ነፃነት ግንባር ሊቀመንበር አቶ ዳውድ ኢብሳ በበኩላቸው መንግስት ከምርጫ በፊት ማስቀደም አለበት ያሉትን ጉዳይ አንስቷል። አንደኛ የፖለቲካ እስረኞችን ሁሉንም መፍታት፣ ካላንዳች አድሎ፣ ካላንዳች ቅድመ ሁኔታ። እንደዚሁም ደግሞ ቢሮዎችን መክፈት ሁሉም፣ ካላንዳች አድሎ፣ ሌላ የእንቅስቃሴዎችን ነፃ ማድረግ። ግጭቶች ብዙ ቦታ ጦርነቶች ስላሉ እነዚህ ግጭቶችና ጦርነቶች እንዲቆሙ ውሳኔ ላይ ደርሶ በድርድር መኖር በዚህ ድርድር የፖለቲካ ውይይት አድርጎ ለፖለቲካ ችግሮች ፖለቲካ መፍትሄ ማድረግ ይሄ ሁሉን አቀፍ የሆነ የፖለቲካ ውይይት ማለት ነው። በዚህ ፖለቲካ ውይይት የፖለቲካ መፍትሄ መድረስ። ካለበለዚያ ምርጫ ብቻውን ተደጋግሞ ምርጫ ምርጫ ማለት መፍትሄ አምጥቶ ሴ አመጣ አሁንም በአሁኑ አካሄድ ምክንያቱም ችሎታውና ስምምነት ስለሌለት ይሄ ነው መፍትሄያችን። በጣት የሚቆጠሩ ወራት የቀሩት ብሔራዊ ምርጫን አስመልክቶ ውዝግቡ ቀጥሏል። በቅርበት እየተከታተልን እንዘግባለን። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባው እናመሰግናለን። አሁንም እያዳመጣችሁት ያላችሁት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በደቡብ ክልል አማሮ ወረዳ ዳኖ ቡልቶ ቀበሌ ከምዕራብ ጉጂ ጋር ለእርቅ ተቀምጠው በነበሩ በሃይማኖት አባቶችና በዳኖ ቡልቶ አርሶ አደሮች ላይ በተከፈተ ተኩስ የአማሮ ወረዳ አስተዳዳሪውን ጨምሮ ስድስት ሰዎች ሲገደሉ አራት ሲቪሎች መቁሰላቸውን የወረዳው ሰላምና ጸጥታ አስተዳደር አስታወቀ። ጥቃቱን ኢሰብአዊ በሆነ መንገድ የፈጸሙት እንደተባለው በቀጠናው አለ የተባለው ሸኔ ኦነግ ሳይሆን የምዕራብ ጉጂ ዞን ገላና ወረዳ ታጣቂዎች መሆኑንም ገልጸዋል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ወደ ስፍራው ተጉዞ ተከታዩን አጠናክሯል። የአማሪ ወረዳ ምክትል ስራ አስተዳዳሪ አቶ አስታረቀኝ አንደባ ጥቃቱ የተፈጸመው ከኛ ጋር ስብሰባ ውስጥ ተቀምጠው ነበረ ባሏቸው በገላና ወረዳ አመራሮች መርነት መሆኑን ተናግሯል። አሁን ብለው አቅደው አልሞ ተቀናሽቶ ነው የገደሉት። እህንን ወረዳ የምመራ መንግስት ይዞ የገባው ሀይል ነው ራይል ጉጂ ምዕራብ ጉጂ ዞን የገላና ወረዳ የጅኖን የጠር ቀበሌ አመራር ምክትል ሆኖ ትኩስ የጀመረው መጀመሪያ ላይ እዚህ በዚህ ደረጃ መጠየቅ መቻል አለበት። የኦሮሚያ መንግስት ይህንን የመመሪያ አካላት መጠየቅ መቻል አለበት። ያስገደሉ መቅረብ መቻል አለበት ነው። በእኛ በኩል ያለው ለእርቅ ሰላም ወዳዱ ህዝብ በሄደበት ቦታ ላይ አንድም በእነሱ በኩል ባልሞተበት ተለይተው እከለ እከለ በሚል ሲያመ ተሰጥቶ በእነሱ አመራር ስም ተጠርቶ ተነስቶ ባሉበት ነው የተመቱት የእርቁ ስነስርዓት የተካሄደ የነበረው በገለና ወረዳ ጀርሚና መጠረ ቀበሌዎች እንዲሁም በአማሮ ወረዳ ዳነቡልቶ ቀበሌ አዋሳኝ አካባቢዎች ሲሆን በዚህ መሀል ነበር ሳይታሰብ የቶክስ ሩምታ የተከፈተብን ብለዋል ህዝቡ በስጋት እየኖረ መሆኑ የተናገሩት አቶ አስታረቀኝ አንደባ ለአምስት ዓመታት የዘለቀው ይህ ችግር ከኦሮሚያ እና ከደቡብ ክልል መንግስታት አቅም በላይ በመሆኑ የፌዴራል መንግስት ጣልቃ ገብቶ ህዝቡን ከዚህ ስቃይ እንዳያወጣ ሲል ጥያቄ አቅርበዋል በወረዳም ተሞክሯል። በክልልም በዙ ደረጃ ክልልም ገብቶ ሁለቱ ክልል መስራት አለበት የሚል ጥያቄ ከዚህ በፊት ነበር። እኛ እንደ ወረዳ ለሰላም የነበረን ኮሚትመንት ቀላል አይደለም። ከአመራሩ ጋር እየተሰራ ነበረ። መስራት የምንችለውን ያህል እየተሰራ ነበረ። አሁን ባለው ሁኔታ ግን ህይወት እያጣም ያለ ነው። ከፍተኛ ጨፍጨፋ ነው የተደረገበት። ፌደራል መንግስት ይህንን ቀጠና ሰላም ከማምጣት አኳያ ኃላፊነት መውሰድ መቻል አለበት የሚል እንደ ወረዳ መንግስት እየተነጋገርን ለሚመለከተው አካል መረጃ እየሰጠን ያለ ነው። ፌደራል መንግስት ግን እህንን ጣልቃ ገብቶ በራሱ ኃይል እዚህ አካባቢ ላይ ያለውን ሰላም ለማምጣት መስራት መቻል አለበት የሚል መነሻ አለን። የወረዳው የሰላምና የጸጥታ ጽህፈት ቤት ኃላፊ አቶ ኤልያስ ልማ እንዳሉት ከፍተኛና ኢሰብአዊ ጥቃት ተፈጽሟል። እኛ ፖሊስ ጥበቃ ላይ ያለው ሚሊሻም ፖሊስ ቅትተናል። በኦረዳ በኩልም በርካታ ሴቶች፣ ህጻናት፣ ሽማግሌዎች መጥ- በሀረብ ኩል ከጎልበና ከዳሎ እንደዚህ ሰው ሄደዋል። ስለዚህ ወደ ዋና ፕሮግራም ሲገባ የወረዳ አማሮ ወረዳ አስተዳዳሪ አንድ ቃል ብቻ ነው አንስቶ እስኪ ክርስቲያን ያልሆነ እጅ አለ? የለም። ክርስቲያን ሆናችሁ አለ። ሁሉም እጅ አነሳ። ክርስቲያናችሁ ሰላም ናችሁ፣ እርቅ ናችሁ። እናንተ ቀጣይ እንዴት እንደምትሆኑ ብቻ ሊነግሯችሁን እንፈልጋለን። የጋራ ተግባር እርሻ፣ የከብት ጥበቃ፣ አብሮ የመማር፣ አብሮ የመገባየት ይሄን የምንነግረው በዚህ ውስጥ ችግር ፈጣሪ ሰው ለህግ እናቀርባለን ገና ብለው ሲጀምር ፖሊሱ ተመታ። መዝገ እንዳንር የሚባለው ሳጅን ቀይሀ እንደተመታ ጥይት ሩምታ ነው እየፈሰሰው፣ ዳኛም ተመታ። ከዛ በርካታ ታዳሚ ህዝቡ ተበተነ። ሽማግሌዎች አሉ። ይህንና ፖሊስ ፖሊሶችም ሆነን ህዝቡን የመከላከል ወደ ኋላ የማውጣት ስራ እየሰራን እያለን ያው ከአቅማችን በላይ ሆኖ አሁን የወደቁ ስድስት ሰው ለህልፈተ ህይወት ተዳርጓል፣ አራት ሰው ቆስሏል። ይህንን ካስተናገድን በኋላ ሰዎችን እንደምን ብለን አውጥተን እነዚህን አስከሬን ወደ ኋላ አወጣን በሀገር ሽማግሌዎች በሃይማኖት አባቶችና በአርሶ አደሮች ላይ የተፈጸመ ጥቃት በመሆኑ እንዳሳዘናቸውም አስታውቋል። የወረዳ አስተዳዳሪ አቶ ወገኔ የተጎድተው ለህክምና ከገቡበት የወረዳው ሆስፒታል ወጥተው የተሻለ ህክምና ወዳለበት አርባ ምንጭ ከተማ መሄዳቸውም ተገልጿል። የወረዳው የብልጽግና ጽሕፈት ቤት ኃላፊና አንድ ፖሊስ እንዲሁም ሌሎች ሲቪሎች መገደላቸውንም ተናግሯል። የተፈጸመው ጥቃት ኢሰብአዊ ነው። በቀጠናው አለ የተባለ ሸኔ ኦነግ ሳይሆን የምዕራብ ጉጂ ዞን ገላና ወረዳ ታጣቂዎች ፈጻሚዎች መሆናቸውንም ተናግሯል። ሁኔታ ሸኔ ሊያስብል የሚችል ነገር አይደለም። ሸኔ ቢሆን ኖረው የእኛ ስድስት ሰው ሲሞት የእነሱ ወይ ሶስት ሰው ወይ አራት ሰው አብሮ ይሞት ነበር። ተቀላቅል የተቀመጥ ነው። ታርጌት ተለይቶ ነው። በተለይ ብልጽግና ፓርቲ ኃላፊ መጀመሪያ ሲገደል፣ ፖሊስ ሲገደል ታርጌት የተደረገ ነገር ነው። ተንሳሳ የሚባል የጎልብ ታዋቂ አርበኛ አርሶ አደር ነው ሀገር አስታራቂ ሽማግሌ ያንን አካባቢ ላይ ለእካል ሰላም ስቶ የሚሰራ ሰው ነው። እሱንም በቃ ተበቀሉት። ጥሩ ሰው እንዲሆን አይፈልጉ። ስለዚህ ሸጥ ለይቶ ያግም ከወደና ጉጅን ስማቸው እንዳይገለጥ የጠየቁን በቦታው የነበሩ የአይን እማኝ የተፈጸመውን ለቪኦኤ ተናግሯል። እርቅ አለ ተብሎ ህዝብ ተሰብስቦ ባለበት ህዝብ ተሰብስቦ እያለ የእኛ አመራርም የእኛ አርሶ አደርም መሞቱን አይቻለሁ። የተፈጠረው ክስተት አስደንጋጭ ነው። የተቀነባበረ ሴራ ነው፣ በኦሮሚያ ብልጽግና ፓርቲ አመራሮች አቀነባባሪነት እዛውም። ቅጽበታዊ ምን እንደተፈጠረ ሳይታወቅ እዛው ከኛ ጋር ሰላም፣ ህግ አስከባሪ መስሎ ከኛ ጋር የነበረው የኦሮሚያ ሚሊሻ የእኛን አመራርና የእኛን አርሶ አደር መግደሉን ብቻ ነው ያየሁት። መንግስትም ትኩረት ሰጥቶ እየፈታ አይደለም ከዚህ በፊትም እንደዛው ቆራርጦ እንደገና ጎተራ ውስጥ ከቶ በእሳት የተቃጠለውንም እናቃለን፣ አይተናል። እሱንም በፊት ከዛም በዚህ አራት አመታት መንግስትም ትኩረት ሰጥቶ እዛ አካባቢ ያለውን ከመፍታት ወይም ህግ ከማስከበር ይልቅ አሁን የመንግስት ወታደርም የለም አካባቢው ላይ ራሱ ወረዳውም ላይ የለም። ከዚህ የተነሳ ነው ችግሩ የተፈጠረው። ህዝቡ በስቃይ ነው በስጋት ነው የሚኖረው። በስቃይ ነው በስጋት ላይ ነው ህዝቡ አሁንም ያለው። በተመሳሳይ ሁኔታም ወደ ማዕከላዊ ገበያ ሲጓጓዝ የነበረ ቡና መንገድ ላይ በገላና ወረዳ አርብቶ አደሮች መዘረፉና ተሽከርካሪው መታገቱን አቶ ኤልያስ አስታውቀዋል። ትናንት ከአማሮ ወረዳም ወደ ገላና ወረዳ ገበያ ሄደው የነበሩ ከ200 በላይ ሴቶች ታግተው ሰንብተው ዛሬ ጠዋት መለቀቃቸውን አስታውሰዋል። ከምዕራብ ጉጂ ዞን በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። በቀጠናው ተመሳሳይ ጥቃት ለተከታታይ አራት ዓመታት ተፈጽሟል ነውም የተባለው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም ናካንን ለዘገባው እናመሰግናለን። አሁንም እየሰማችሁት ያላችሁት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። የዩናይትድ ስቴትስ የተወካዮች ምክር ቤት ለኮቪድ-19 ወረርሽኝ ተጎጂዎች ድጋፍ ለማድረግ የሚፈቀደውን ረቂቅ ሕግ በዚህ ሳምንት ያጸድቃል ተብሎ የተጠበቀ ነው። ረቂቅ ሕጉ የአሜሪካን ኢኮኖሚ ሊያሻሽልና በቢሊዮን የሚቆጠር ዶላር በዓለም አቀፍ ደረጃ ለሚደረጉ የጤና ማሻሻያዎች እንዲውል ይረዳልም ተብሏል። የአሜሪካ ድምፅ ዘጋቢዋ ካትሪን ጂፕሰን ዩናይትድ ስቴትስ ለወረርሽኙ እየሰጠች ያለውን ምላሽ እና ክትባቱ በመላ ሀገሪቱ በፍጥነት እንዲዳረስ እያደረገች ያለውን ጥረት አስመልክቶ የላከችው ዘገባ እንዲ ተጠናክሯል። ለኮቪድ-19 የሚሰጡ ክትባቶች በዓለም ዙሪያ እየተሰራጩ ባለበትና በዩናይትድ ስቴትስ ብቻ ክትባቱን የወሰዱ ሰዎች አስር ከመቶ መድረሳቸውን ተከትሎ ዲሞክራቶች ወረርሽኙን ለመዋጋት የሚያስችል የተሻሻለ ሕግ ለማውጣት ጥረት ላይ ናቸው። የዲሞክራቱ ወኪል ጂም ማክጋቨርን ረቂቁን የማዘጋጀቱ ሂደት መጠናቀቁን ይገልጻሉ። አገራችን የኮቪድ-19 ወረሽኝን ማሸነፍ የምትችልበት ረቂቅ አውጥተን ወደ ፕሬዝደንቱ ለመላክ ዝግጅት ላይ ነን። ይሄ ረቂቅ ህግ ክትባቱ ብዙዎች ጋር እንዲዳረስ፣ ተማሪዎች ደህንነታቸው ተጠብቆ ወደ ትምህርት ቤት እንዲመለሱ፣ የተሻለ ገንዘብ በሰዎች ኪስ እንዲገባና በርካታ ሰዎች ወደ ስራቸው እንዲመለሱ የሚያስችል ነው። ለኮቪድ-19 ወረርሽኝ ተጎጂዎች ድጋፍ ለማድረግ 1.9 ትሪሊየን ዶላር የሚጠይቀው ረቂቅ ህግ በመቶ ዓመት ውስጥ ያልታየና ድህነትን በመዋጋት የዩናይትድ ስቴትስን ኢኮኖሚ በእጅጉ እንደሚቀይረው ተነግሯል። ሪፐብሊካኖቹ ግን ረቂቅ ህጉ ከወረርሽኙ ባሻገር ያሉ በርካታ ጉዳዮችን ያጠቃልላል ሲሉ ነቅፈውታል። የሪፐብሊካኑ ተወካይ ቶም ኮሌ ይህንን ያሉት ብዙዎች ይህንም ችግር ተራማጅ አስተሳሰባቸውን የሚያስፈጽም ፖሊሲዎችን ለማውጣት እየተጠቀሙበት ነው ብል ማጋነን አይሆንም። የስልቶችና ዓለም አቀፍ ጥናቶች ማዕከል ወኪል የሆኑት ጄ ስቴፈን ሞሪሰንን የመሳሰሉ ተንታኝ ባለሙያዎች እንደሚሉት ግን ግዙፍ እርዳታ በአሜሪካ ኢኮኖሚ ላይ ብቻ ሳይሆን በዓለም ኢኮኖሚ ላይም ተጽዕኖ የሚያሳድር ነው። አንድ ነጥብ ዘጠኝ ትሪሊየን የአሜሪካን ዶላር እንዲሰጥ የሚጠይቀው ረቂቅ ህግ የዓለምን ኢኮኖሚ በአንድ በመቶ ያነቃቃል። ይሄ እጅግ ልዩ መግለጫ ነው። ወረርሽኙ ካደረሰብን ጫና መውጣት ከቻልን ኢኮኖሚያችንን ዳግም መክፈትና በከፍተኛ ሁኔታ ማሳደግ እንችላለን። ኮቪድ-19 ላደረሰው ጉዳት ለአሜሪካኖች እገዛ እንዲያደርግ ከተጠየቀው ገንዘብ በተጨማሪ ረቂቅ ህጉ 11 ቢሊዮን የአሜሪካ ዶላር ለውጭ እርዳታ እንዲሰጥ ይፈቅዳል። ገንዘቡ በተለይ በታዳጊ ሀገራት በኮቪድ-19 ዙሪያ የሚሰሩ ፕሮግራሞችን ለማጠናከር የሚረዳ እና ዩናይትድ ስቴትስ ከዓለም አቀፉ ኮቫክስ የክትባት ፕሮግራም ጋር እንድትሰራ የሚያስችል ነው። በፕሬዝዳንት ባይደን አቅራቢነት የተዘጋጀው ረቂቅ ህግ ወረርሽኙ ከጀመረ ጊዜ አንስቶ በምክር ቤቱ የጸደቀ አምስተኛ እርዳታ ሲሆን በቅርቡ የተደረገ ጥናት እንደሚያሳየውም ከአብዛኛው አሜሪካዊ ድጋፍ ያገኘ ነው። ቢሆንም ግን የአሜሪካ ምክር ቤት ወረርሽኙን ለመዋጋት እስካሁን ያወጣው ወጪ ሲታይ ለውጭ የሚደረገውን እርዳታ ለማጽደቅ የተደረገው ጥረት ቀላል አልነበረም። ፕሬዚዳንት ባይደን ረቂቅ ህጉን በዚህ ሳምንት ከፈረሙ በኋላ ዝቅተኛና መካከለኛ ገቢ ያላቸው አሜሪካኖች በነፍስ ወከፍ የ1400 ዶላር ክፍያ በቀናት ውስጥ ያገኛሉ። በካትሪን ጂፕሰን ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ጋቢና ቪኦኤ እንደቀጠለ ነው። አሁን ደግሞ የምናልፈው ወደ ሴቶች ነው። ኮቪድ-19 በሴቶች ኑሮ ላይ እጅግ አስከፊ የሆነ ጫና አምጥቷል። በዚህ ዙሪያ የአሜሪካ ድምጽ ባልደረቦች ያጠናቀሩትን ልዩ የዓለም አቀፍ የሴቶች ቀንና ወር ዘገባ የመጨረሻው ክፍል ዛሬ ይቀርባል። ኤደን ገረመው እንደሚከተለው አዘጋጅ ተዋለች። መጋቢት ስምንት ቀን በዓለም ዙሪያ የሴቶች ጥያቄዎች የሚነሱበትና በአንዳንድ ሀገራትም የተቃውሞ ሰልፎች የሚካሄዱበት ሆኗል። የተባበሩት መንግስታት ድርጅት በየአመቱ የተለያዩ መሪ ቃሎቶችን በመጠቀም እለቱንና አጠቃላይ ወርሃ መጋቢትን የሴቶች ወር ሆኖ እንዲከበር የፈቀደ ሲሆን ዘንድሮም ሴቶችና አመራር ኮቪድ-19 ባጠላበት ዓለም እኩልነትን ማሳካት በሚል መሪ ቃል ተከብሮ ውሏል። ስለ ኮቪድ-19 ካነሳን ታዲያ በሴቶች ላይ ያሳደረው ተጽዕኖ እጅግ ሰፊ እንደሆነ ይነገራል። ወይዘሮ አልማዝ ነዋሪነታቸው በአዲስ አበባ ከተማ ነበር። የሚተዳደሩትም ለተለያዩ ግብዣዎች የድግስ ምግብ በማዘጋጀት ነበረ። ነገር ግን ኮቪድ-19 ከመጣ በኋላ ገበያ በመቀዛቀዙና የቤት ኪራዩን ስላልቻሉት ከአዲስ አበባ መሀል ከተማ እራቅ ባለ አካባቢ ይኖራሉ። አሁንም ቢሆን ራሳቸውን ከኮቪድ-19 እየጠበቁ ስራ ለመስራት እንደሚሞክሩ ነው የሚናገሩት። ያው ጥንቃቄ ይፈልጋል። ኮቪድ እንደሰለች ያተዝረቀርቄ ሰውን ስታገኛ ትጨብጪውም ሰውን ስታገኛ ትጠጊውም በርቀት ሆነሽ እራስሽን ጠብቀሽ ፈርተሽ ሳሙና ሽጣለ ትታጠቢያለሽ ተሰር ያለሽ ትታጠቢያለሽ፣ ልብሶች ትቀይሪያለሽ፣ በቃ በስነ ስርዓት እራስሽን አስወግደሽ ተጽ ወጥተሽ ወደ ቤትሽ ትገሪያለሽ። አሁን የስራ ሁኔታ ተቀዛቅዟል። ሰው እንደ ልቡ እንደ ድሮ ድግስ አይደግስም። እንደ ድሮ ተሯርጦ የመስራቱ እድልኝ እየጠበበ ነው በከተማው ላይ ይባል ነበርና፣ እንዴት ነው እስቲ እንደው ያንቺ ሁኔታን ያንቺ ተሞክሮ። ወይዘሮ አልማዝ የአስራ አንድ ያክፍል ተማሪ አንድ ወንድ ልጅ ያላቸው ሲሆን የስኳር ሕመም ተጠቂም ናቸው። በዚህ ሰዓት ገበያ በመቀዛቀሱ ለሚያውቋቸው ጥቂት ግለሰቦች በመስራት አሊያም በድጋፍ እንደሚኖሩ ይናገራሉ። እኔ እንግዲህ እኔ እግዚአብሔር የተመሰገነ ይሁን እሄዳለሁ፣ እንቀሳቀሳለሁ። ስራ ደግሞ ቀዝቃዛ ነው፣ ብዙ የለም ነው የሚለው ሰው። እኔ ግን አሁን ያው ኢትዮጵያ በፊት ምንም አይሰራም ነበረ። አሁን እንቅስቃሴ ተጀምሮ ችግር አለ ነው የሚለው ሰውም። የታመመ ብዙ ሰው አለ ነው የሚለው የሚሉት የሚያወሩት። በኮቪድ ያወራሉ፣ ታሟል ይላሉ፣ ሞቷል ይላሉ። እኔ አላየሁም በኮቪድ የሞቱ ሰውጋ ሌጡ ጥሩ የለም። ይህ ሰውን እኮ እንቅስቃሴ ጀመርኩት እንጂ ተቸግረም ያው ምንም እናገኘ ነገር አለ ያው ስልሽ፣ የተገኘችን በትንሿን ትንታያለች። ህዝቡ ልጆቻቸው ጠና ሲያገኙ አገኙትን እንትን ብሎ ያሳድራሉ። ስለዚ አንደኛ የቤት ስራ እያለበት ችግር ያለበት የሚበላው አቶ የሚያድር ነው። እሊያም ብዙ ሰው የሚበላውም ልጅ ሳጣ ብዙ ደንበኞቼ እየፈጡኝ የቤት ስራ የሚሄድልኝ ሲጠፍልልኝ ኮቪድ-19 በሴቶች ላይ ስላሳደረው ተጽዕኖ የአሜሪካ ድምጽ ያነጋገራቸው የኢትዮጵያ የሕግ ባለሙያ ሴቶች ማህበር ዳይሬክተር ወይዘሪት ሌንሳ ቢየና ስለ ተጽዕኖ እንዲህ ያስረዳሉ። እንግዲህ ኮቪድ በዓለም ደረጃ ምን አይነት ነገሮች ነው በሴቶች ላይ ያመጣው ኢምፓክት ወይም ተጽዕኖ የሚለው ጥናት ስለሚጠይቅ እኛም እንደ ማህበር እያሰራን ያለናቸው ጥናቶች አሉ። የተወሰኑ ጥቃቶች እኛ ጋር የሚመጡ ብዙ ጉዳዮች ስላሉ በተለይ የሕግ ድጋፉን ስንሰጥ የሚመጡ ኬዞችን ላይ ተመርኩዘን። ጥቃት ስንል ይሄ ፊዚካሊ ወይም የሚደርሰውን ጥቃት ብቻ ነው? ብዙ ጊዜ እንደ እንደ ጥቃት ብለን ዲፋይን የምናደርግ ኢኮኖሚም፣ የሳይኮሎጂካልም፣ የአካላዊ ምንዋደ ትርጓሜው እንደዛ ነው። ስለዚህ ስናየው በሁሉም አቅጣጫ ነው ማየት ያለብን ማለት ነው። ስለዚህ ይሄ የጾታን መሰረት ያደረገ ሴቶች ላይ የሚደርስ ጥቃት ስንል በኢኮኖሚውም ስናየው ለምሳሌ በሀገራችን በተለያዩ ይሄ በተለይ አናሳ ገቢን የሚያስገኙ ስራዎች ላይ እየተሳተፉ ያሉ እናቶቻችን፣ እህቶቻችን ለዚህ ምን ያህል ተጋላጮች እንደነበሩ መገመት መገመት ይቀላል ነው የሚሆነው። ምክንያቱም ሰርቪስ ላይ ወይም የአገልግሎት መስጠት ያሉት በርካታ ሴቶች እንደመሆናቸው ያመጣው ተጽዕኖና ጫና እንዳለ መገመት እንችላለን። ከዛም ባሻገር ለምሳሌ አሁን ከኛ ማህበርም አንጻር ከሚመጡ ጉዳዮች አንጻር ለምሳሌ ኢትዮጵያ ውስጥ ኮቪድ በመጣበት ሰዓት ላይ እናረግ የነበረው ምንድን ነው? ለትንሽ ጊዜ ፍርድ ቤቶች ተዘግተው ነበረ፣ እና በዛ ጊዜ እንኳን ወደ ማህበራችን ያው ብዙ ሰዎች ስለሚመጡ ኬዝ ይዘው ከፍተኛ የሆነ የልጅ ቀለብ ኢሹ ወይም ይሄ በቤተሰብ መካከል ወይ በፍቺ ሊሆን ይችላል ወይ በተለያየ ምክንያት ቤተሰቡ ተለያይቶም ሊሆን ይችላል። በዛ ጊዜ ልጆች ወይም ቤተሰብን ማስተዳደሪያ እስከ ማጣት የሚሆኑ ብዙ ጉዳዮች እኛ ጋር ይመጡ ነበር። ለዚህ ከጠቅላይ ፍርድ ቤት ጋር በመነጋገርም ፍርድ ቤቶች ያዩዋቸዋል ከተባሉት ኬዞች መካከል በሴቶች ላይ የቤተሰብ ጉዳዮች እንዲታዩ ጫናን በመፍጠርም በመነጋገርም ችሎቱ ክፍት እንዲሆን የተደረገበት ነገር ነበረ። በዚህ ጊዜ ላይ የሚመጡ ጉዳዮችን ለመቋቋም እንዲያስችል ያው መጠለያዎቻችን ቀድሞም በጣም ብዙ መጠለያዎች አሉን ብለን የምንልበት አይደለም። እንደ ሀገርም የነበረ ከፍተኛ የሆነ ጋፍ ስለነበረ እኛ እንደ ማህበር ለ እዚህ ላይ የሚሰሩ ድርጅቶች አሉና ለአዲስ አበባ ከተማ መስተዳደርም ደብዳቤዎችን በመጣፍና ስፔቶች እንዲዘጋጁ ከተማ ውስጥ ምናልባት ይሄ ነገር እንደሚባለው እኛም ሌሎች አለማት ላይ እንዳሉት እኛማ፣ እኛ ጋር የሚመጡ ተጽዕኖዎች ካሉ በጥቃት ደረጃ ሴቶች የሚያርሱበት ጫናዎችን ስንፈጥር ነበር። ያም ደግሞ ተሰሚነትን አግኝቶ በርካታ ትራንስሚተሩ ነበር። በዚህም ረገድ በአሜሪካ ድምፅ ዘጋቢዎች ለተጠናቀረ ዘገባ ቆንጆ ታየና ኤደን ገረመው ከዋሽንግተን ዲሲ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቷና አዘጋጅ አሉላ ከበደ እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳቸው ምሽት ስመኝሽ የቆየንን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃቸዋለን። የነገ ሰው ይበለን። መልካም ምሽት።